በእስልምና እምነት የሁለቱ ቅዱሳን መስጊዶች መገኛ የሆነችው ሳውዲ አረቢያ እስልምናን እንደ መንግስታዊ ሃይማኖት ተቀብላ የምትኖር ሀገር ናት። መተዳደሪያውም ሸሪያ ነው። በሸሪያው ሕግ ዘካ በሚል መጠሪያ ግለሰቦችም ሆኑ ድርጅቶች ዓመታዊ ክፍያ ከመፈጸማቸው ውጪ ማንኛውም ነዋሪ ዜጋም ሆነ ዜጋ ያልሆነ ከደሞዝም ሆነ ከማንኛውም ግብይት ምንም ዓይነት ታክስም ተባለ ግብር የሚከፍልበት ስርዓት አልነበረም። የዛሬ ሳምንት በእንግሊዝኛው ኤክስፓት ሌቪ ወይም የውጭ ዜጎች ላይ የተጣለ ክፍያ ሊባል የሚችል ድንጋጌ ወጥቷል። ይህ ድንጋጌ እስካሁን ምንም አይነት መንግስታዊ ግብር ለማያቅ ማህበረሰብ ድንጋጤ ነው የፈጠረው። አቶ አያልቅበት ኃይለማርያም በሪያድ የኢትዮጵያ ዓለም አቀፍ ትምህርት ቤት የሂሳብ ባለሙያ ናቸው። አንድ ሺ አምስት መቶ ሳውዲ ሪያል ያልተቀጣሪ ሰራተኛ በሀያ ሀያ ስናስበው ከስድስት መቶ እስከ ስምንት መቶ ወይ ራሱ ይከፍላል፣ ወይ ድርጅቱ ይከፍልለታል። ታክስ በሎፊ አስበው። ድርጅቱ ካልከፈልለት ራሱ ሊከፍል ይገደዳል። ራሱ ሲከፍል በቀሪው 800 ብር ወይም 900 ብር አካባቢ ወሩ ሙሉ ሊኖር ነው። 30 ሺህ ተከፋዩም ይኳል ነው የሚከፍለው። ድንጋጌው በሌላ ሀገሮች እንደተለመደው የግብር ስርዓት ገቢን መሰረት አድርጎ በመቶኛ ስሌት ከፍ ዝቅ ያለ ማለቱም ብዙዎቹን ግራ አጋብቷል። እንደ ሀገር የበጀተሪ ኢንካምን ለማሳደግ ከሆነ ወይም ኤክስፔክትድ በጀተሪ ዴፊሲትን ለመቀነስ ከሆነ በየገቢ እርከኑ የተለያየ ፐርሰንቴጅ በማስቀመጥ የተለያየ ክፍያ ማስከፈል እንጂ ለሁሉም አንድ ማድረግ እኔ ፌር ምስሉ አልታየኝም። በዓለም ላይ ለስራ ከሚመረጡ ሀገሮች መካከል በበርካታ መመዘኛዎች እስከ አምስተኛ ደረጃ ታገኝ የነበረችው ሳዑዲ አረቢያ ከእንግዲህ ነገሮች እንደ ትላንት ቀላል የማይባሉባት ምድር እንደምትሆን ብዙዎች ስጋታቸውን እየገለጹ ነው። በተለይ ደግሞ ከአብዛኞቹ የእስያና የአፍሪካ ሀገሮች በተለየ መንገድ ሳውዲን እንደ ሁለተኛ ሳይሆን እንደ ዋና ሀገራቸው አድርገው ለረጅም ዘመን ለኖሩት ኢትዮጵያውያን ነገ መልካም ዜናን ይዞ እንደማይመጣ ብዙዎች ስጋታቸውን ይገልጻሉ። አቶ አብዱል ባሴት ጀማል የሪያድ የኢትዮጵያ ዓለም አቀፍ ትምህርት ቤት ርዕሰ መምህር ናቸው። አስር ዓመት፣ አስራ አምስት ዓመት፣ ሀያ ዓመት እዚህ ሀገር ኖረዋል። አንዲት ጎጆ የለውም አገር። ምክንያቱ ደግሞ የታወቀ ነው። የመጀመሪያው ደሞዙን በጣም ከፍተኛ እና ሊቆጥብ የሚችል አይነት ደሞዝ የለውም። ደሞዙ ብቻ ሳይሆን ባህሉ ራሱ ይህንን አገር እንደ ራስ አገር አድርገን ነው ምንኖርበት። ስንኖርበት ትልቅ ቤት ነው የሚከራየው። ቤተሰብ እዚያ አለ። እዚያ ያለውን ቤተሰብ በቋሚነት ሲረዳ የሚቆጥበው ነገር የለውምና በአብዛኛው የእኛ ዜጋ ተጎጂ የሚሆነው ይሄ ነው። የሳውዲ አረቢያ መንግሥት ራዕይ 2030 ላለው እድገትና የለውጥ መርሃ ግብር ማስፈጸሚያ በርካታ ገንዘብ ያስፈልገዋል። የዚህ እቅድ ዋነኛ ዓላማ የሀገሪቱን ኢኮኖሚ ከነዳጅ ጥገኝነት ማላቀቅ ነው። ከዚህም በላይ ለዜጎቹ ሰፊ የስራ እድል የመፍጠር ራዕይ እንደሰነቀ ተነግሮለታል። ለዚህም ከ10 ሚሊዮን በላይ ቁጥር ያላቸውን የውጭ ሀገር ዜጎች በመቀነስ ለዜጎቹ የስራ እድል መፍጠር አሊያም በውጭ ሀገር ዜጎች ከሚጣል ክፍያ ዜጎችን እየደጎሙ መቆየትን እንደ አንድ አማራጭ የተያዘ ይመስላል። እውን የሳውዲ አረቢያ መንገድ ወደ አሰበችው ደረጃ ያደርሳት ይሆን? የሂሳብና የምጣኔ ሀብት ባለሙያ የሆኑት አቶ አያልቅበት ኃይለማርያም ይጠራጥራሉ። ምክንያቱም ይሄንን ሰፊ ሳውዲ ያልሆነ ማህበረሰብ መሰረት አድርገው የተመሠረቱ በርካታ ተቋማትና አገልግሎት መስጫዎች ኦና ሊሆኑ የሚችሉበት አጋጣሚ ሰፊ ነው። ትላልቅ አምራች ድርጅቶች ገቢያቸው ይቀንሳል፣ ትርፋማነታቸው ይወርዳል፣ የሰው ኃይላቸውን ይቀንሳሉ፣ ወደ ኪሳራ ይገባሉ። ትምህርት ቤቶች፣ መዝናኛ ቦታዎች እና ቤቶች ክፍት መሆን በራሱ በራሱ ዜጎች ላይ የገቢ መጠን እንዲቀንስ ያደርጋል እና የሀገሪቱን ኢኮኖሚ በእጅጉ በእጅጉ ይጎዳል። ይህ መመሪያ ከወጣ በአንድ ሳምንት 27 በመቶ ያህል የገበያ መቀዛቀዝ መከሰቱን መረጃዎች ይጠቁማሉ። አብዛኛው የውጭ ሀገር ሰው ድሮም የሰው ሀገር በሚለው ብሂል ወደ ትውልድ ሀገሩ ያሰበ ይመስላል። ያነጋገርኳቸው ኢትዮጵያውያን አብዛኞቹ ግን አዋጁ ተግባራዊ አይሆንም በሚል ተዘናግተዋል። ርዕሰ መምህር አብዱልባ ሴት ግን ከመዘናጋት ይልቅ ለከባዱ ውሳኔ መዘጋጀት ይበጃል ይላሉ። ስለሺ ሽብሩ ለጀርመን ድምፅ ሬዲዮ ሪያድ።